በሱዳን ጎርፍ ተደርምሶ ሰላሳ ሰዎች ሞቱ። ግድብ ተደርምሶ ይቅርታ፣ ግድብ ተደርምሶ ሰላሳ ሰዎች ሞተዋል። በምስራቅ ሱዳን ኃይለኛ ጎርፍ ውሃ ግድብ ተደርምሶ ቢያንስ የሃያ መንደር ነዋሪ የሆኑ ሰላሳ ሰዎች መሞታቸው ተዘግቧል። ይህም በርካታ ወራት ባስቆጠረው እና ጦርነት አብዝቶ የጎዳውን አካባቢ የበለጠ አውዱ ሞታል ሲል የተባበሩት መንግስታት ድርጅት ትላንትና ሰኞ ማስታወቁን አሶሽየትድ ፕሬስ ዘግቧል። ደረጀ ደስታ ዘገባለሁ ባለፈው እሁድ የጣለው ከባድ ዝናብ የብሔራዊ መንግስቱ የዲፕሎማቶችና የበርካታ እርዳታ ድርጅቶች በሺዎች የሚቆጠሩ ተፈናቃዮች መቀመጫውና ከምታገለግለው ከፖርት ሱዳን ከተማ በስተ ሰሜን 40 ኪሎ ሜትር ወይም 25 ማይል ርቀት ላይ የሚገኘውን የአርባት ግድብ አጥለቅልቀዋል። ወደ አርባት በሚወስደው መንገድ ላይ ትላንት ሰኞ የሮይተርስ ቪዲዮ ምስሎች ሰዎች አንድ ሰው ሲቀብሩና መቃብሩ እንዳይታጠብ በጭቃ ውስጥ በተንጣለለ እንጨት ሲሸፍኑ ያሳያል። ከጤና ጥበቃ ሚኒስ ሚኒስትር የአካባቢ አምቡላንስ ሾፌር ሀቢቡላህ ኦማር፣ የአካባቢውን ነዋሪዎች ቤት ጠራርጎ የወሰደው ዝናብና ጎርፍ መኖርን ስናውቅ ግዳጃችንን ለመውጣት ፈጥነን መጣን። እስከ አሁን ድረስ አምስት አስከሬን ቀብረናል። አሁን እየቀበርን ያለነው ስድስተኛው ነው። እግዚአብሔር ምሕረቱን ያወርደልን። የተጎዱትንም ወደ ፖርት ሱዳን ሆስፒታል አዛውረናል። የአካባቢው ባለስልጣናትን ጠቅሶ የጎርፍ አደጋው ወደ 50 ሺህ የሚጠጉ ሰዎችን መኖሪያ ቤት ጎድቷል ያለው የተባበሩት መንግስታት ድርጅት ይህ ቁጥር ከግድቡ በስተ ምዕራብ የሚገኘውን አካባቢ ብቻ የሚያመለክት ሲሆን፣ በምስራቅ በኩል ያለው አካባቢ ሊደረስበት የማይችል ነው ብለዋል። ግድቡ የአገሪቱ ዋና የቀይ ባህር ወደብና የአውሮፕላን ማረፊያ ለሆነችው ለፖርት ሱዳን ዋነኛው የውሃ ምንጭ ነው። አገሪቱ የምትፈልገውን አብዛኛውን የእርዳታ አቅርቦት የምታገኘው በዚህ በኩል ነው። የአርባአት ነዋሪው አሊሃ አህመድ ያለው ሁኔታ እጅግ አስቸጋሪ ነው ይላሉ። እውነቱን ለመናገር ሁኔታው አስከፊ ነው። ልጆች፣ ቤተሰቦችና አረጋውያን እና ሌሎችም ያለማቋረጥ መድኃኒት የሚያስፈልጋቸው ሰዎች አሉ። አሁን አራተኛው ቀን ነው። ጉዳዩ እኛ ስለምንልከው ምግብ ብቻ አይደለም። ወደ እነርሱ የጎረፈው ውሃ ሁሉንም ነገር ከመንደሩ አጠፋው። አሁን ያሉበትን ሁኔታ አናውቅም። የክልሉ መንግሥትና እና የሉዓላዊነት ምክር ቤት በፍጥነት ገብተው እንዲሰሩበት እንጠይቃለን። ባለሥልጣናቱ ግድቡ መፍረስ መጀመሩንና ደለል መቆለል የጀመረው ከወቅቱ አስቀድሞ የመጣው ዝናብ ይጥልባቸው በነበሩት ቀናት መሆኑን ተናግረዋል። ጎርፉ ከጠራረጋቸው መንደሮች የአንዱ መንደር መሪ የነበሩት መሐመድ ዑስማን አልአባር ወልበዋቢር ወልጀናይን ሁላሁም ሻሎሚን የውሃ ጉድጓዶች፣ መስኖዎቹ እና ማሳዎቹ በጎርፍ የተጠረጉት ከቀናት በፊት ነው። ግድቡ ጨርሶ ከመደርመሱ በፊት ለጥቂት ጊዜ ያቆረው ውሃ ነበር። አሁን ድረስ ግን ከፖርት ሱዳን ምንም ነገር ማምጣት አልቻሉም። አሁን ግን እንደምታዩት ያመጡትን እርዳታ ማጓጓዝ አይቻልም። ሕፃናት ተርበዋል። መንገዶች ተዘግተዋል። የሱዳን ግድቦች መንገዶችና ድልድዮች እንደ ኤሮፓ አቆጣጠር ሚያዝያ 2023 በሱዳን ጦርና በፈጥኖ ደራሹ ጦር መካከል ያለው ጦርነት ከመጀመሩ በፊት በጥሩ ሁኔታ ላይ አልነበሩም። ሁለቱም ወገኖች አብዛኛውን ሀብታቸውን ወደ ግጭት በማሰማራታቸው የመሠረተ ልማት አውታሮች በጣም የተዘነጉ ሆነዋል። አንዳንድ ሰዎች በጎርፍ የተጥለቀለቀውን ቤታቸውን ጥለው አሁን መውጫ አጥተው ወደሚገኙበት ተራራ ማምራታቸውን የጤና ጥበቃ ሚኒስቴር አስታውቋል። የመንግስት የዝናብ ወቅት ግብረ ኃይል በመላ አገሪቱ በተከሰተ የጎርፍ አደጋ 132 ሰዎች መሞታቸውንና ቁጥሩም ከሁለት ሳምንት በፊት ከነበረው በ68 ከፍ ማለቱን ትላንት ሰኞ አስታውቋል። የመንግስት የዝናብ ወቅት ግብረ ኃይል በመላ አገሪቱ በተከሰተ የጎርፍ አደጋ እስካሁን 132 ሰዎች መሞታቸውንና ቁጥሩም ከሁለት ሳምንት በፊት ከነበረው በ68 ከፍ ማለቱን ትላንት ሰኞ አስታውቋል። በዚህ ዓመት በጣለው ዝናብና ተከትሎ በመጣው ጎርፍ ሳቢያ ቢያንስ 118000 ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ኤጀንሲ አስታውቋል። በጦር ኃይሉና በፈጥኖ ደራሹ ጦር መካከል በተፈጠረው አለመግባባት ሳቢያ የቀጠለው የሱዳን ግጭት ለበርካታ ሰዎች ሞትና መ ፈናቀል ምክንያት ሆነዋል። 50 ሚሊዮን ከሚደርሰው የሱዳን ህዝብ ግማሽ ያህሉ በቂ ምግብ እንደማያገኝ መረጃዎች ያመለክታሉ። በሳውዲና በዩናይትድ ስቴትስ የሚመራው ጅዳ ላይ የተካሄደውን የተኩስ አቁም ሂደት ጨምሮ ተደራራቢ ጥረቶች እየተደረጉ ቢሆንም ጦርነቱ አልረገበም።